You're with SBS Radio. Find more great stories in your language at sbs.com.au. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ዶክተር አምባቸው ወረታ የዓለም አቀፍ አማራ ህብረት አስተባባሪ ኮሚቴ ሊቀመንበር ወይዘሮ ጽጌረዳ ሙሉጌታ የዓለም አቀፍ አማራ ህብረት አስተባባሪ ኮሚቴ የህዝብ ግንኙነት ኃላፊ። በቅድሚያ ዶክተር አምባቸው የዓለም አቀፍ አማራ ኅብረትን ማቆሙ ጉዳይ አስፈላጊነቱ ምንድን ነው? እስካሁንስ ጅምራችሁ በምን መልኩ እየተንቀሳቀሰ ነው? ቶካስ አሁን አመሰግናለሁ። ኤስቢኤስን መጀመሪያ ይህን ቃለ መጠይቅ ስላደረገልን እጅግ በጣም አመሰግናለሁ። የአማራ ህብረት አስተባባሪ ኮሚቴ የተመሰረተው በብዙ ግፊት ነው። ወደ አራት ወር ያህል ብዙ ወንድሞች እህቶች በውጭ ያለ ነው በአሜሪካም በካናዳም በአውሮፓም በአፍሪካም ብዙ ውይይት አድርገን ነበር። በየሳምንቱ ቴሌኮንፈረንስ አድርገን ነበረ እና ይሄ ኮንፈረንስ የአማራው ችግር ከድሮ ጀምሮ እየባሰ በመምጣቱ ይሄ ነገር እንዴት ይፈታል፣ ትብብርን ይፈልጋል በሚል ብዙዎቹ ተስማማን። ብዙ ህዝብ ድምፅ የሚያስተባብሩ ጊዜያዊ ኮሚቴ ተቋቋሙ እና እነዚህ ኮሚቴዎች ሲቋቋሙ መጀመሪያ የተመለከቱት ብዙ የአማራ ህዝብ ድርጅቶች እንዳሉ አምኗል። እነዚህ የአማራ ህዝብ ድርጅቶች ድሮ ከድሮ ጀምሮ ከፕሮፌሰር አስራት ወልደየስ ጀምሮ መላው አማራ ድርጅት እዚህም ሀገር በሰሜን አሜሪካም እንዲሁም ደግሞ በአውሮፓም በኢትዮጵያም በሰፊው ሲሰራ ቆይቷል። ግን የተፈለገውን ውጤት አላመጣም፣ እና ይህንን ውጤት ለምንድን ነው ያላመጣው? ከዚያ ወዲህ ደግሞ ብዙዎች ወጣቶችም ሆነ ችግሩን የቀመሱት አዛውንቶችም ሆነ ተመክሮ ያለን እነዚህ ድርጅቶች በስተው አሁን ያለበት ችግር አልተቀረፈለትም የአማራው ችግር። ስለዚህ እንደ ህዝብ መደራጀት ያስፈልጋል። ግን እነዚህ ድርጅቶች ኖረው አንድ ላይ ተሰባስበው ተባብረው ቢሰሩ ውጤት ያስገኛል በሚለው ስለተስማማን እንደገና ደግሞ ያ ኮሚቴው ከሌሎችም ስብሰባ ጠርቶ አንድ ዓለም አቀፍ አስተባባሪ ኮሚቴ ስብሰባ ኮንፈረንስ ጠራ። ይኸውም በዋሽንግተን ዲሲ ነው የተካሄደው በፈረንጆቹ አቆጣረ ዘጠኝ አስራ አራት ሁለት ሺህ አስራ ዘጠኝ እስከ ዘጠኝ አስራ አምስት ሁለት ሺህ አስራ ዘጠኝ ስብሰባ አድርጎ ከልዩ ልዩ ማህበረሰብ ወይም ድርጅቶች አማራውን የሚመለከቱ ተሰብስበው በጋራ ለመስራት እና ውጤት ለማምጣት ይህ ግብረ ኃይል ተመስርቷል እና አሁን ያሉትን ድርጅቶች በጠቅላላው አነጋግረን እንዴት ነው የምንሰራው፣ በሀገር ቤት ያለው የአማራ ሕልና ቀጥሎም የኢትዮጵያ ሕልና በፊት እንደተነጋገር ነው። እዚያም ጉባኤው ላይ በኢትዮጵያ ብዙ ስብስብ አድርገን ነበር፣ የተሳካ ውጤት አልነበረም። አማታራ በኢትዮጵያዊነቱ ማናንተ ኢትዮጵያን ወካይ ያደረገ ተብሎ ተገሎ እንዲርቅ ተደርጎ አንደኛ መከራውን ሲያይኖረዋል፣ ሁለተኛም ኢትዮጵያን ለማዳን መብት አልተሰጠውም። በዚህ ምክንያት አማራው ተሰባስቦ ራሱን ካደራጀ በኋላ ለኢትዮጵያ አንድነት የራሱን ድርሻ ይወጣል። አሁን ግን ሌሎቹ በዘር ተደራጅተዋል። እነዚያ በደር የተደራጁት የሚያጠቁት አማራውን ስለሆነ ይህን ራሱን ለመከላከል የግድ አማራጭ የሌለው የአማራ ህብረት አስተባባሪ ኮሚቴ መኖር አለበት ብለን አምነን ብዙ ድርጅቶች መጥተው ነበር። ወደፊትም ብዙዎች ይኖራሉ ብለን እናስባለን እና ይህን ለመስራት ነው። የዚህ ዓላማው ህብረቱን አጠናክሮ ራሱን ለመከላከል አማራው እና ህይወቱን ለማዳን ወገኖቹንም ለመታደግ ነው። ዓላማው ይሄ ነው። በእኔ በኩል ወይዘሮ ጽጌረዳ ህብረቱ እስካሁን ድረስ ምን ያህል የአማራ ድርጅቶችን ለማሰባሰብ ችለዋል? ምን ያህልስ ገና ወደ እናንተ ያልመጡ የአማራ ድርጅቶች አሉ እስካሁን በህብረቱ አካል እንዲሆኑ ጥረት እያደረጋችሁ ያላችሁበት? በመጀመሪያ ጊዜ አቶ ካሳሁን ለኢንተርቪው ስላበቃህል በዓለም አቀፍ የአማራ ህብረት ስም ሆኜ ላመሰግን እወዳለሁ። በዚህ መድረክ ላይ ብዙ ጊዜ መድብለ ፓርቲዎችን ወክዬ የነበረ የምገኘው የአሁኑ ለምን አስፈለገ የሚለው እንደምታውቀው ለአማራው ሰርቫይቫል፣ ወይንም ደግሞ አማራን ማዳን የኢትዮጵያን ማዳን ነው በሚል መርሆ ለአለፉት ሀያ ሰባት ብሎም ሀያ ስምንት ዓመታት ያህል አማራው ላይ ሊደርስ የነበረው የግፍ ግፍ የመፈናቀል አደጋ፣ ባድ ገቨርነንስ የዛ ቬክትም መሆን ማለት እንግዲህ በአማርኛው የአስተዳደር ጉድለት የሁሉም ተካፋይ ሲሆን ሁሉም ያለው በኢትዮጵያ ውስጥ አማራውም የዛ ተካፋይ ከመሆኑ አንጻር ከዛ በላይ በዘር ፖለቲካ ምክንያት ከአገር እንዲፈናቀል ሕይወቱ እንዲጠፋ በተቻለ መጠን ይህ ሕዝብ እንዴት ነው ራሱን የሚያቆምበት፣ ከአሁን በኋላ ከጥቃት የሚድ ነው በምንድን ነው የሚለው ሀሳብ ያሳሰበን ሰዎች የአማራውን ከሰብአዊ ረገጣ ነፃ ለመሆን የደረሰበትን ግፍ ለመቋቋም አንድ ዓለም አቀፍ የሆነ እንደ ዣንጥላ ዶክተር አምባቸው እንዳሉት እሱን ማቋቋም አስፈላጊ መሆኑን ተገንዝበን ይህንን የሁለት ቀን ኮንቬንሽን ስናደርግ በዛ ላይ የተገኙት በቻፕተር ደረጃ ስምንት ተገኝተዋል። እንዲሁም ደግሞ በኦርጋናይዜሽን የሲቪክና የፖለቲካል እንዲሁ ስምንት በአጠቃላይ አስራ ስድስት ድርጅቶች ተገኝተዋል። ዓላማችን እንዲረገጥልን የምንፈልገው ምንድን ነው? ሁላችንም ተመሳሳይ የሆነ ዓላማና ግብ ሲኖረን መጀመሪያ አማራን በማዳን ኢትዮጵያን ማዳን ይቻላል የሚለውን መርሆ ተከተለ ሲሆን፣ ኦልቲሜት ጎላችን ኢትዮጵያ የሁሉም ዜግነት እኩል የሚኖርባት በዲሞክራሲም ሆነ በፍትሕ የተጎናጸፈች እንድትሆን ያ ነው የመጨረሻ ጎላችን። ብሎም ወደፊት የምንሄድበት ዓላማ በመድብለ ፓርቲ የምንቋቋምበትን ነው። ይህ ግን ካለንበት ፈቆቃ ለመዳን አንድ ላይ ኦርጋናይዝ ማድረግ እና አንድ ላይ በድርጅት አወቃቀር ካለንበት ከዲያስፖራ ግሎባል በሆነ መንገድ ወይም ደግሞ ዓለም አቀፋዊነትን ባዘለ መንገዱ ኢትዮጵያ ውስጥ ያሉትንም ድርጅቶች የአማራ ማህበራዊ፣ ፖለቲካዊ እንዲሁም መንፈሳዊ የሆኑ አዲስ አብሮ እና ተባብሮ መስራት ትልቅ መንፈስ ስለሆነ ይህንን ለማጠናከርና አብረው ተደጋግፈው አንድ ወጥ የሆነ ማዕከላዊነት እንዲመሰረት እና አማራው ላይ እየተካሄደ ያለውን ይህን ግፍ ለመቋቋም ነው። ስለዚህም በአሁኑ ጊዜ ያዝነው አቅጣጫ ትክክል ነው ብዬ አምናለሁ። እንደ ዲፌንስ ሊግም ሆኖ ሊያገለግል ይችላል ማለት ነው። በማንም ኤትኒክ ግሩፕ ላይ ተጽዕኖ ያለው አይደለም። በአጭሩ ለአማራው የሚደርስበትን ጭቆና ለመታገል እና ቆሞ ለመሄድ ለመኖር ነው። የመኖር ጉዳይ ስለሆነ ነው እኛም ሁላችንም ወደዚህ ውስጥ ለመተባበር የመጣ ነው ነው አመሰግናለሁ ዶክተር አምባቸው ቀደም ሲል ጀነራል ኃይሉ ሻውል የመላው አማራ ድርጅት ማህድ ምክትል ሊቀመንበር ነበሩ ከፕሮፌሰር አስራት ጋር ከዛ በኋላ ተው የመያድን አቋቋመዋል የመላው ኢትዮጵያን ድርጅትን ያኔ የተሰጡት መግለጫ ምንድን ነው ጎሰኝነትን በጎሰኝነት መመከት ትክክል መስሎን ነበር። አሁን ግን ያ ለኢትዮጵያ አይበጅም በሚል ወደ አንድነቱ ሄደን በትልቁ የሁሉም ኢትዮጵያዊ በደል ተቆርቋሪ እንድንሆን ነው የሚያሻው እና ጎሰኝነትን በጎሰኝነት መመከት ትክክል አይደለም ብለው ወደዚያ ሄደዋል። አሁን በቅርቡ ጊዜ ውስጥ ደግሞ ስር እየሰደደ የመጣው የጎሰኝነት መደራጀት ነው፣ በየፊናው በሁሉም መልኩ ያው አሁን አማራውንም ጨምሮ እንደዚሁ ከቅርብ ጊዜ ወዲህ የዚህ እንደዚህ አይነቱ መንገድ ጉዞ በእርግጥ ቆም ብለው ሲያስቡ ለረጅም ጊዜ በኢትዮጵያዊነቶ ኮርቶ የነበሩ ሰውኖት በዚህ አቅጣጫ መሄዱ በእርግጥ ለኢትዮጵያ መድህን ይሆናል ብለው ከልብ ያምናሉ ወይስ ወቅቱ የፈጠረው ስለሆነ ከዛው ጋር አብሮ መጓዝ የተሻለ መንገድ ነው ብለው ያስባሉ? አማራጩ የተኛው ነው? በእውነት ስለ ኢትዮጵያ የሚጠቅመው የሚል እምነት አለውት በልቦ አሁንም አቶ ካሳሁን በጣም አመሰግናለሁ። ይሄ በጣም አንገብጋቢና እውነተኛ ወሳኝ ጥያቄ ነው፣ መልስም በትክክል መመለስ ያለበት ነው። መጀመሪያ እንዳልከው በአማራ መደራጀት የጎሳ ፖለቲካን ማራመድ ነው። በተለይ የተቋቋሙት በፊትም ወያኔም ሆነ ኦነጎች ሌላውም ድርጅት በዘራው አደራጅተው ኢትዮጵያን ሲከፋፍሏት ሲያስተዳድሯት፣ አማራው አልተወከለም። ያን ጊዜ ግፍ ደረሰበት። ወይዘሮ ጥዬ ረዳ እንዳለችው ልዩ ልዩ ፍላተ ሀገር አማራው እየተሳደደ በገደል ሲጣል መከራውን ሲያይ ከመንግስት ስራም ሲፈናቀል ለስደትም ሲባረግ ደግሞ የእስር ቤቱ ሰቃቃ እጅግ በሚያስጸቅቅ ወጤራ በአማራው ላይ እየተካሄደው ከሰው ህሊና በላይ ነው። በጠቅላላ ጠላት ጣሊያንም ያን ያህል ያደረገበት አይመት። ጠላት ጣሊያን ለሁሉም ኢትዮጵያዊ ነው ያደረገው። አዲስ አበባ ከሰላሳ አምስት ሺህ በላይ ጭፍጨፍ አድርጓል። በጋዝ መርዝም የኢትዮጵያን ህዝብ ጨፍጭፏል። ግን የራሷ ዜጎች በዘር ተደራጅተው ይህንን ሲያደርጉ ይሄ የመጀመሪያው ክስተት ነው በዓለም ላይ ስለዚህ፣ በዚያን ጊዜ ፕሮፌሰር አስራት ሲረዱት ሰዎችም እባክህ ይህንን አቋቁምልን ብለው መመሪያ ሰጧቸው። እሳቸው ዓለም አቀፋዊ ናቸው እኔም ዓለም አቀፋዊ ነኝ ሐኪም ነኝ። እዚህ በምኖርበት በአሜሪካ እንደ ሐኪም ስሰራ ሁሉንም ቻይናዎችም፣ አሜሪካኖችም፣ ህንዶችንም ሁሉም ሐኪም ዘር አይመርጥም፣ ዓለም አቀፋዊ ሙያ ወታደርም እንደዚሁ ሌላውን ባለሙያ እና በዚያ በዘር ማድረግ በእውነቱ እንደገና ወደ ኋላ ድሮ በዓለም ሲፈጠር የነበረውን ወደዚያ መመለስ የድንቁርና ምልክት ነው ብለን አይሆንም አንደራጅም ብለን ነበር። ፕሮፌሰር አስራትም ያን ታግለው ነበር። ግን ሰቆቆ አስገድዷቸው መላማራ የሚባል መሰረቱ ብዙ ሰዎች በየክፍለ ሀገራቱ አማር የሆኑ ተሰባስበው እሳቸውን ሲደግፉ ነበር። ግን ጠንክሮ ባለመውጣቱ እሳቸው በስራ የተሰቃይተው በሽታቸውን ሳይታከሙ በግፍ እንደሞቱ ዓለም የሚያውቀው ነው። የኢትዮጵያ ሕዝብ በተለይም አማራው ያውቃል። የፕሮፌሰር አሳስቃይ ለማንም ተደርጎ የማይወስድ ሕክምና ተከልክለው ብዙ ኮምፕሊኬሽን ተፈጥሮ በስደት ነው አሜሪካ የሞቱት እና ሬሳውን የላክነው እና በዚያን ጊዜ በአማራ መደራጀት ስንል ብዙ ሰው አይል አልተዋጠለትም ነበር እንዴት በዘር ወያኔዎች ያመጡትን እናንተም ታምኑበታላችሁ በሚባል አናደርገውም፣ አይሆንም ብለን ልሳቸውን ለመደገፍ ሞከር ያኔ የነበረው አሰላለፍ አደረጃጀት ወደ ላይ ከፍ ያደርገው አልቻለም። ኋላ እሳቸው ጋር ይሰራ የነበረው ኢንጂነር ኃይሉ ሻወል ሲመጡ ይሄ አንዳንዶቻችን ተሰብስበን በዘር መደራጀቱ አላዋጣንም፣ ኢትዮጵያን በሚመለከት ቢያደራጁ ይሻላል ብለን እሳቸውና እሳቸው የሚሰሩትን መላ ኢትዮጵያ ብለው አደራጁ። ውጤቱን እንደሚከታተሉት ኤስ ቢ ኤስ እንደተከታተለው አቶ ካሳውን እንደምትረዳው በየክፍለ ሀገሩ በጎጃም፣ በጎንደር፣ በወሎ፣ በሸዋ ተዛውረው ወደ ደቡብ ሄደው የመላ ኢትዮጵያን አደረጃጀት ወደ ከፍተኛ ደረጃ ደረሱት በኋላም በምርጫው ጊዜ በዘጠና ሰባት ብዙ እንቅስቃሴ ተደርጎ ከሌሎቹ ጋር ህብረት እንዲፈጠር ተብሎ ቅንጅት ተፈጠረ። ያ እንደ ተፈጠረ አሁንም ደግሞ ፈረሰሱ። መከራው በኢትዮጵያውያንም ሆነ በአማራው እየባሰ መጣ እንጂ የተሻለ አልሆነ። አሁን አማራው በእውነቱ ከህልውናው ከስቃዩ ከብሶቱ ከስደቱ አንስቶ የተነሳው በየጊዜው ብዙ ድርጅቶች አቋቋም በኢትዮጵያ ውስጥ ብዙ የአማራ ለመከላከል ድርጅቶ እንኳ ምንም አመርቂ ውጤት አላወጡም። በውጭም እንደዚሁ ወጣቱም እየተሰባሰበ በሙያም እየተሰባሰበ አዛውንቱም እየተሰባሰበ ይሰራል። አሁንም ግን ያው ነው የባሰ ነው እንጂ እርስ በራሳችን እየተጠላለፍ ነው እንጂ ውጤት ያመጣን አልመሰለኝም። ስለዚህ ይሄ አሁን በተለይ ሰኔ አስራ አምስት ሁለት ሺህ አስራ አንድ በኢትዮጵያ አቆጣጠር የመጣው እልቂት አሁን ያለመሪዎች ያስቀረ ጸጥታውን ያደፈረሰ አሁንም በአማራ የተደራጁቱ እንደ አበድ የመሰሉ ሌሎችም ራሱ አደብታም የመሰሉት በስቃይ ላይ እያሉ መሆኑን እያየን፣ ድሮም የአማራ ድርጅቶቹን አንዳንድ ሰዎቹን እየቀጠሩ አማራ መስለው ድርጅቶቹን የሚያፈርሱ ከአማራ ድርጅት ላይ ሌላ አማራ እያደረሱ ከኢትዮጵያዊ ድርጅት ላይ ሌላ መሰል እያ ሲያፈርሱ የኖሩት ጠላቶቻችን አሁን አሁንም ያንኑ ስራቸውን ቀጠሉ፣ የማፍረሱን ተግባር። ስለዚህ አማራው ወጣቱም መከራውን ተጋፍጧል፣ እየተደራጀ ነው። ለሞት ቆርጦ በእስር ቤት የሞተው ወድሙን እያሰበ አሁን ደግሞ ስቃዩ ደግሞ እየባሰበት ሲመጣ መደራጀት አለብን አለ። ትልቆቹ ደግሞ በእድሜ የገፋ ነው ደግሞ ያንኑ ተመልክተን ከተመክሯችን እንዳይፈርስ ሰርጎ ገቦችን ለመከላከል ራሱን አድኖ ኢትዮጵያን ለማዳን ሌላ ምንም አማራጭ ያለውም ብለን እንዳልኩ ቅድም ወይዘሮ እንዳለችው ብዙ ድርጅቶችን በፖለቲካም ይሁኑ በማህበራዊ በሲቪክ ይደራጁ። አሁንም ያልተደራጁት ደግሞ ባካችሁ ተደራጅ፣ እንደራጅ፣ እርዱን እያሉ ስለሆኑ ሕገ መንግስት አርቀን ለጊዜያዊ ሕገ መንግስት አውጥተናል። በአራት ወስ ወስድ ጊዜ ብዙ ድርጅቶች በዚህ ተሰባስበው አንደኛ ችግሩን በአንድ ላይ ግንዛቤ እንዲያደርጉ፣ ሁለተኛ በአንድ ላይ እንዲሰሩ በገንዘብም በእውቀትም ልዩ ልዩ አደረጃጀት ራሱን አማራውን የደረሰበትን ታውቁታላችሁ እናንተ በትምህርት ብዙ ተጎድቷል፣ በጤናው ብዙ ተጎድቷል። በስራ መስክም ብዙ የተጎዳውን አማራ በልዩ ልዩ መልክ ለመድረስ ድርጅቶ መሆናቸው ጥሩ ነው። ግን ተናበው ጥሩ ውጤት ካመጡ ራሳቸውን አድነው ኢትዮጵያ ማዳን የሚችሉ ሀይል ይፈጠራል። በሚል አሁን እንዳልኩህ በዚህ በወሰኛ አይደለም አማራ የሆነ የኢትዮጵያዊነት መንፈስ አለው ይኖረዋል ወደፊት። ባለፈው ነበረው አሁንም አለ ወደፊትም ይኖረዋል። የሚነሳው የለም ዜግነቱን የኢትዮጵያ ዜግነት። ሌሎቹ ግን በኢትዮጵያ ስም ሆነው ዘሮቻቸው ባለፈው ሁሉም ግልጽ ነው። መስሪያ ቤቱ በደህንነቱም ሆነ በጦር ኃይሉ ውስጥ በውጭ በውጭ ዲፕሎማሲም ሆነ የወያኔ ተወካዮች ብቹ ነው ኢትዮጵያን ብለው ብድርም ተበደሩ ምንም አደረጉ የሚያስተዳድሯት አማራውን አግለው እንደገና ደግሞ አሁን ደግሞ ሌላ ዙር ሆኖ ሌላ የዘር ለውጥ ተደርጎ አማራው መከራው እያየ ስለሆነ አሁን ራሱን አድኖ ኢትዮጵያን ማደር አለበት የሚለው አማራጭ የለውም እና ምንም ዘር ጎሳ ቢመስልም፣ እኛ ከውስጥ ልቦናችን የአንድነት ደግሞ ሀገራዊ መደረጃጀትን እናመጣለን። ሌሎችም ደግሞ የእኛን ብሶት ሀገራዊ ፓርቲዎች የእኛን ብሶት ተመልክተው እንዲያጋቡና አብረው ሌሎቹን በሌሎቹ በኩል የሚያደርጉትን ተጽዕኖ ቀጥለውበት ከኛ ጋር ተባብረው የኢትዮጵያን ነጻነት፣ የኢትዮጵያን አንድነት እንዲመሰርቱ አደራ እንላለን። ግባችንና መጨረሻው ግባችን ወደ ኢትዮጵያ ነው፣ ግን መጀመሪያ ራሳችን ማዳን ይገባል በሚለው ላይ ወይዘሮ ጽጌረዳ በሉ ቀደም ሲል እንዳነሱት አማራ ህብረትን እንደዚሁ የማስተባበርና በአንድ ጃንጥላ ስር አሰባስቦ አጠንክሮ የማቆም ጉዳይ ነው። ከዚህ አኳያ አገር ውስጥ ለምሳሌ በቅርቡ እንደዚሁ የአማራ ማህበራዊ ራዕይ ግንባር ተቋቁሟል። አምስት ድርጅቶች አንድ ላይ ሆነው የመላው አማራ ህዝብ ድርጅት ማህድ፣ የአማራ ህልውና ለኢትዮጵያ አንድነት ድርጅት፣ የመላው አማራ ህዝብ ፓርቲ፣ ነጸብራቃ አማራ ድርጅትና የአማራ ዲሞክራሲያዊ ኃይል ንቅናቄ ሆነው እኛ አገር ውስጥ ያሉ ናቸው። ምድር ላይ ያሉ ናቸው። እዛ ሆነው ያን አቁመዋል። ባህር ማዶ ትግል ፋይዳ በአሁኑ ወቅት ምንድን ነው? እንደሚያውቁት የከርሶ ጋር ይታገሉ የነበሩ ህብረ ብሔር ወይም ደግሞ ሌሎችም ድርጅቶች በአሁኑ ወቅት ውጭ ሆኖ መታገል መግለጫ ከማውጣት ያለፈ ዳር የሚያደርስ ነገር የለውም፣ ፋይዳ የለውም በሚል ብዙዎች ወደ አገር ውስጥ ገብተዋል። ከአክቲቪስቶቹም ሆነ ሌሎችም ጨምሮ እንደዚሁ ለውጥ ካስፈለገ የእዛው አገር ውስጥ ገብቶ መታገል ነው። በባህር ማዶ ያሉትን ማሰባሰቡ ፋይዳው ምንድን ነው? የባህር ማዶ ትግሉ ይህ አሁን በሶሻል ሚዲያው የሚደረገው ሁኔታ እሱን ሁሉ ጥራት እንዲኖረው እና ህዝቡ ትክክለኛ ኢንፎርሜሽን እንዲያገኝ ኮንስትራክቲቭ የሆነ ትምህርት በመስጠት እና ህዝቡን እውነተኛ ታሪኩን የሚያውቅበትን ዘዴ ለመቀየስ አንድ ላይ መስራት አለብን። ይህ ሶሻል ሚዲያው ደግሞ ኢትዮጵያን የሚያገናኛል ማለት እና የእኛ ኔትወርክ በዚሁ ብቻ የተወሰነ አይደለም፣ አለም አቀፍ ያለው ውጭም ያሉትን እንዳያስፖራውንም እንዲሁም ኢትዮጵያ ውስጥ ያሉትን መዋቅር ዘርግተን የምንገናኝበትና አንድ አይነት የጠነከረ ማህደርን ለመመስረት ነው። ተራምባቸው፣ እንደሚያውቁት በኢትዮጵያ ውስጥ ሁሌም ትንሽ ውጥረት በተፈጠረ ቁጥር የህብረት ጉዳይ ይነሳል። ለረጅም ጊዜ ሲነገር የነበረው አንዱም ለኢትዮጵያ ፖለቲካ ተቃዋሚ ድርጅቶች ወይ ተባበሩ ወይ ተሰባበሩ የሚል ነገር ነበር። ያንን አስመልክቶ ገራቅ ሲል ከኢድሀቅ መስረታ ጀምሮ በኋላም እንደዚሁ ህብረት በሚል ሌላ ድርጅት ተቋቁሟል። ከዛም በኋላ ነው ወይዘሮ ጽጌረዳ ያሉበት ሸንጎ ተቋቁሟል። በአገር ቤትም እንደዚሁ የአማራጭ ኃይሎች ምክር ቤት የሚል ተቋቁሞ ነበር። አንድ ላይ ህብረቱን ለማስተባበር ትግሉን በሚል አሁንም መድረክ እንደዚሁ ለ ካሁን ድረስ የድርጅቶች ስብስብ ሆኖ ሁልጊዜም በስብስብ ስም ቢጠራ መጨረሻው ላይ እያንዳንዱ እሱን ህልውና ላለማስነካት ወድ ከውህደት ይልቅ የየራሱ ሊቀመንበር የራሱ ፕሬዚዳንት ሆኖ መሄድ ስለሚፈልግ ሁል ጊዜ ከዳር ሲደርስ አይታይም። ያሁኑ የእናንተ ኅብረት ምን ያህል ከዛ የተሻለ ከዚህ ፊት ከደረጉት የህብረት ሙከራዎች ለየት ያለ ለውጥ ያመጣል የሚል አመኔታ ኖሯችሁ ነው ይህን የጀመራችሁት ነው ወይስ ጥረት ማድረጉ አይከፋም ከሚል አኳያ ነው በግማሽ ልብ? አመሰግናለሁ። አሁኑም ለጥያቄው የመጀመሪያ ግን ቅድም ወደ ነሳው ውጭ ያለው ኃይል ስደተኛው ለምን ወደ ሀገሩ ተመልሶ አይታገልም ላልከው በፊትም በአገር ቤት ውስጥ ስላልተቻለ ሁሉም ላልከው በአውስትሬሊያም ሆነ በአፍሪካ፣ በአውሮፓ፣ በአሜሪካ የተሰደደው ሕዝብ እጅግ በጣም በሚዘገንን ሁኔታ ውስጥ መው ለውጥ ማምጣት ስላልቻለ የውጭ ጠላቶች ከውስጥ ካሉት ጋር ዘድጆች ጋር ሆኖ ኢትዮጵያን ለማጥፋት ቀድሞ የቆየ ፕላን ስለነበራቸው የውጭ ጠላቶቿ እነዚያን አውቀውም ቢሆን ሳያውቁት ለግል ጥቅም ይሆን ወይም ለስልጣን አሁን ያሉት የዘር ፖለቲካ ድርጅቶች ሲያሳድዱት፣ ኢትዮጵያን ሲያሳድዱት፣ አማራውን ሲያሳድዱት፣ ሌላውም ሊሰደድ ይችላል ከተሰማው ያ ውጭ ያለው ኃይል አሜሪካ፣ በተለይ የአሜሪካን መንግስት ኢንፍሉዌንስ ለማድረግ በአውሮፓም በየሀገራቱ ሁሉ ሲጮህ ሲሰለፍ ነው የኖረው። ለአገሩ ቁጭት ኖሮት ለሀገሩ ለውጥ እንዲመጣ አንዳንዱም በሙያ በደንብ ተደራጅተው የሚኖሩ ሰዎች የሀገራችን ጥፋት አናደን ብለው ሲታገሉ ኖሮት ብዙ ለውጥ አምጥተዋል። የውጭ ስንቤት በቀላል አይደለም። ነገር ግን ግቡ ከተባለ በኋላ ለውጡ አሁንም አማራውን አንደኛ እየረዳ እንዳለችው ህገ መንግስቱ አማራው ባልተወከለበት ሀያ ሰባት አመት መከራውን ሲያይ ኢትዮጵያዊ አይደለም በየ ወይም ደግሞ በክፍለ ሀገራቱ ሲሳደድ ሆነ ንብረቱ ሲፈናቀል፣ ሲታሰር፣ ሲገደል እንደገና ውጭ ደግሞ ገንዘብ እያተራጁ ይከፋፍሉ ሰዎች ስላደረጉ አሁን በዚያ ምክንያት ብዙ ድርጅቶች ተቋቋሙ ሆና ካቸው አሁን ያልካቸው ድርጅቶች ተቋቁመው የኢትዮጵያንም ሆነ የአማራውን ችግር ሊቀርፉ አልቻሉም። ስለዚህ መቼም ብዙ ጊዜ ችግር ሲደርስበት ወይም ጥፋት ሲደረስ፣ ለዚያ በየጊዜው ድርጅቶች ይፈጠራሉ። ግን ከእነዚያ ውስጥ ደግሞ ሀይል አግኝቶ የሚወጣና አገር የሚያድን እንደሚፈጠር ዓለም በዓለም ታሪክ የታወቀ ነው። በእኛም እንደዚሁ ነው። አይሁዶች ተሰደው በብዛት በኋላ ከሁለት ሺ ዓመት በኋላ ተቋቁመዋል። ደግሞ ኢትዮጵያን ለመመለስ ከውስጥ ያለው ይታገላል፣ ይታሰራል፣ ይገደላል። ውጭ ደግሞ ያለው የእሱን ጩኸት አቤት እንላለን፣ ፖሊሲን ኢንፍሉዌንስ እናስደርጋለን። ቅድም እንዳለችው አዲስ ትርክት፣ ለምሳሌ ኸርማን ኮሆን የኢትዮጵያን ሲገዛ የኖረው አምስት መቶ አመት አማራው ነው፣ አሁን እንዳይንሰራራ ተመታ ሲል እሱ የእሱ ትርክት አይደለም። ውስጥ ያሉት ትርክት በዘር የተደራጁ በእውነት ነው የምነግርህ። ለምሳሌ ህወሓት የትግራይን ህዝብ አይወክልም። ልክ እንደወከል አስመስሎ ገዢው ፓርቲ የትግራይን ህዝብ ከኢትዮጵያ ለመነጠል፣ ኦነጎች ደግሞ የኦሮሞ ህዝብ የኢትዮጵያ ኦሮሞን ህዝብ እወክላለሁ ብሎ ለራሱ ጥቅም ብቻ መሪዎቹ ወይም የተማር ነው ኤሊት የሚባሉት ሲነግዱበት ኖሩ። ይህ ንግድ መቆም አለበት። በሀገር መፍረስ ማንም አይጠቀሙም። በዘር የተካፈለ የተቧደነው ጉድ ለጠላት አመች ነው። ስለዚህ ውጭ ያለው ሀይል ለምሳሌ እንበል ወደ አምስት ሚሊዮን የሚጠጋለ ይባላል። ከአምስት ሚሊዮኑ ወደ ሶስት ሚሊዮን የሚሆነው አማራ ነው። ይሄ ግን አማራ ቢተባበር አንደኛ የውስጡን ፖሊሲ ማስለወጥ ይችላል፣ ተጽዕኖ ያሳድራል። በውጭም ችግሩን ለዓለም ያስታወቃል። ዓለምም ይህ ትርክት የአማራ ትርክት ወይም ደግሞ ኢትዮጵያን ለማፈራስ የተደረገው የቀደመ ልምስ ጣሊያን ሲገባ ኢትዮጵያን ለማፈራረስ በዘር ነበር የከፋፍሎ ኢታሊያን ሶማሌላንድ አማራውንም እንደዚሁ ከፍሎ የጣሊያን ክፍል ሰሜኑን ደግሞ የትግራይ አድርጎ በሰባት እስከ ዘጠኝ በሚደርሱ ከፋፍሎ ለመግዛት አስቦ ነበር ያን ፖሊሲ ነው አሁን ውሀት ሲያስፈጽሞ የኖረ ይሄ መቆም አለበት ማስተማር አለብን ሌሎቹም አማራው ከተደራጀ በኋላ ከሌሎቹ ወገኖቹ ጋራ መብቱን ካስከበረ በኋላ የኢትዮጵያ ህልውና አንደራደር አንድ ላይ እንስራ የሚሉት ጋራ ለመስራት እንዳልኩ በውጭም መታገል አንዱ ፈርጅ ነው። በውስጥም የሚታገሉትን ልዩ ልዩ ለምሳሌ ሰባት ስምንት የአማራ ፓርቲ ቢኖር ፋይዳ የሚሰራ አይመስለን። መጀመሪያ አገር ነጻ መሆን አለ ፓርቲ ለመኖር። ለምሳሌ አይናዎች ሁለት ፓርቲ ነበሩ። እነሱ መጀመሪያ አንድ ቻይናን ካቆምን በኋላ ብለው ነው ከነጻ ከወጡ በኋላ ፓርቲዎች የመሰረቱት። ወይም ደግሞ ያው ኮሚኒስት ጠቅሎ ነው የያዘው። እኛ ግን መድብለ ፓርቲ እንዲኖር እንታገላለን። የአማራውንም ሆነ የሌሎቹን ማህበረሰቦች መብት የሚታገል ሰው በሰውነቱ እንዲኖርባት የምትሆን አገር ለመመስረት የውጭ ስጉሉ አስፈላጊ ነው። ያልካቸው ድርጅቶች ፋይዳ ካልሰሩ ብሎ የህዝቡን ገንዘብ እየወሰዱ ውጤት የማያስመጡ ከሆነ ሕዝብ የራሱን ግምገማ አድርጎ የሚጠቅመውን መወሰን ያለበት ይመስለናል ለዚህ ነው። አሁን ከተመክሮ ብዙ ጊዜ ስንታገል የቆየ ነው። ይሄ ችግር ተፈጥሮ ነበር እንዳይፈጠር፣ ከሰርጎ ገቦች ነዳድ ውስጥ ያላችሁትም ሆነ ውጭ ያላችሁ ወጣቶች ችግሩን ቀምሳችሁታል፣ ገፈቱን ቀምሳችሁታል፣ ወንድሞቻችሁ ተገለዋል፣ በእስር ቤት ተኮላሽተዋል፣ ብዙ ግፍ ደርሶባቸዋል። ግን አማራጭ የሌለው አንድ ሆነን መታገል ነው ካል ለምናሸንፍ አልጠራጠርም። ይህን የሚሰማው ሁሉ ይህን አምኖበት ይህን አደረጃጀት እንዲደግፍ አለም አቀፋዊ ህብረት እንዲፈጥርና መጀመሪያ እነዚህ ድርጅቶች ተሰባስበው ምንድን ነው የምንሰራው? ውጤታችንስ ወዴት ያመላል? እንደምታውቀው ብዙ ህጎች ብታነጻጽር አንድ ነው አላማቸው። ነገር ግን እስካሁን ውጤት አላመ። ይሄ መቆም ያለበት ይመስለኛል። ምልህ ብዙ የሬዲዮ ስቴሽን የሚዲያ ቢኖር ሶሻል ሚዲያ ቢኖር ፓርቲዎች ልስታን ቢኖር ነጻነት ካላመጣ ዋጋ የለውም። ያ ሁሉ ኪሳራ ነው። ይሄ እንዳይኖር ነው። ይሄ ተደራጅቶ በውጭ ዲያስፖራም አስፈላጊ ነው። የውጭ የተሰደደው ሰው ወገኖቹን ያስባል ገንዘብ ይልካል ወደፊት ግን ያ ነገር የህይወቱን የዘመዶቹን ህይወት የኢትዮጵያን ህይወት ማያሻሽል ከሆነ ዘዴ ቀይሶ የሚያድን ስልት እና ትግል መፍጠር ይኖርበታል ብለን እናምናለን ወይዘሮ ጭገሬዳ የዚህ የዓለም አቀፍ አማራ ህብረት ዋነኛ ያስቀምጣቸው ቅድሚያ እውል ሊሆኑ በአጭር ጊዜ ውስጥ ይችላሉ ያላቸው ግቦቹ ምንድናቸው እነኛስ በምን ያህል ጊዜ እውን ይሆናሉ የሚል ታስቧል። በአሁኑ ወቅት ይህ አሁን እኛ ያለን የዓለም አቀፍ የአማራ ህብረት አንደኛ አዲስ ድርጅት ማቋቋም አይደለም። ይሄ ይህ እንዲታወቅ ያስፈልጋል። አሁን በዚህ በአራት እስከ ስድስት ወራት ባለው ውስጥ እያንዳንዳችን ቻፕተር የተመዘገቡ ሰዎችን በማገናኘት ኔትወርካችንን በመዘርጋት ሪሶርስ ሞቢላይዜሽን ለምሳሌ በቀን አንድ ብር የሚለውን የአንድ የአማራ ትረስት ፈንድ ለማቋቋም ያ አንደኛው አላማችን ነው። በየሙያው ሊሳተፉ የሚችሉ ስቴክሆልደርስ ፎር ባለድርሻዎች እንደ ፍላጎታቸው እንደ አቅማቸው ገብተው በመዋቅር ደረጃ የሚያገለግሉበት ፖለቲካውን፣ አሰራር፣ በባህል በዲፕሎማሲያዊ እንዲሁም ደግሞ በሶሽዮ ኢኮኖሚክ ሁኔታዎች ላይ ምን መሰራት እንዳለበት በአጭር ጊዜና የረጅም ጊዜ አላማዎችን በመዘርጋት አሁን ያለውን ዋና የአማራውን ችግር እንዴት ቀርፈን ልናስወግድ እንችላለን የሚለውን ትልቁን ዋናውን አላማችንን ለማሰን፣ ይህንን በትምህርትና በታሪክ ላይ በተመሰረተ በእውቀት ላይ ባተኮረ አካሄድ ያሉትን በየ ዳያስፖራው በአውሮፓ በካናዳ አውስትሬሊያ እናንተም ጋር ሳውዝ አፍሪካ በውጭ በኩል ያሉት እሱን በማጠናከር እና ሜይንሊ ደግሞ ፍሬምወርኩን ወይም መሰረቱን ኢትዮጵያ ውስጥ በማድረግ ያሉትን የስራ እቅዶች እናወጣለን ይህንንም እንግዲህ በዚህ በአንድ አምብሬላ ላይ በምንመሰርተው ኮኦሊሽን መሰረት እየተጋገዝን ኢንክሉሲቭ በሆነ መንገድ ነው የሚሆነው። ይሄ ኤጅለስ ነው፣ ታይምለስ ነው። ከወጣት እስከ አዛውንት ድረስ በእድሜን ደረጃ በፆታም ሴትም ወንድም የሚካፈልበት አንድ ኮንቬንሽን በስድስት ወር ውስጥ እንጠራለን። እንግዲህ መጀመሪያው ስራው ተሰርቶ ነው ማለቴ ነው። እንደነገርኩ ቻፕተር ደረጃ ተዋቅሮ መሰረቱ መጣል ይኖርበታል ማለት ነው በተለያዩ ዘርፎች አማካኝነት ይህንን ስራውን ለመጀመር ላውንች ለማድረግ ከአራት እስከ ስድስት ወር ባሉ ጊዜ ውስጥ ተዘጋጅተን በስድስተኛው ወር ላይ ይፋ እናደርጋለን ማለት ነው። አመሰግናለሁ። ዶክተር አምባቸው በቅርቡ ጠቅላይ ሚኒስትር አብይ አህመድ በእርግጥ የቆየ ጉዳይ ነው ሲነገር አሁን ያለው የኢህአዴግ ግንባር በጎሳ ድርጅቶች የተዋቀረ ነው። ምናልባትም ከምርጫው በፊት ኢህአዴግ አይዲዮሎጂን መሰረት ባደረገ ተዋቅሮ በኢትዮጵያዊነትን ማዕከል ባደረገ መልኩ ይዋቀራል። በርካታ አጋር ድርጅቶችም በዛ ውስጥ ይካተታሉ። ምናልባትም ሌሎች በውጭም የነበሩ አገር ውስጥም ያሉ ድርጅቶች እዛ ውስጥ ሊገቡ ሁሉ እንደሚችሉ ከወዲሁ ግምቶች ቻሉ አሉ። የዛን ጊዜ የጎሳ ፖለቲካው ሊዳከም ይችላል፣ ብአዴንም ወደዛ ውስጥ መካተት የመሳሰሉ ነገሮች ከመጡ የእናንተ እንቅስቃሴ ምን ይሆናል? ይሄንን ከጎሳ መደራጀት ወደ ኢትዮጵያዊነትን እና አይዲዮሎጂ ማዕከል ወዳደረገ የፖለቲካ መስመር ማራመድ ኢትዮጵያ ውስጥ ያንን በምን መልኩ ነው የምትቀበሉት? ለወደፊቱስ የጎሳ ፖለቲካ ኢትዮጵያ ውስጥ እና የሃይማኖት ድርጅቶችን አቋቋመው የፖለቲካ ስልጣን ለመታገል ቢታገድ መልካም ነው የሚል እሳቢያ አለት። በጣም አሁንም ይሄ በጣም ጥሩ ጥያቄ ነው ያቀረብከው አቶ ካሳሁን። መጀመሪያም ተስፋ ያደረግኩት ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ሲመጡ ሁሉም ብሔረሰቦች በተለይ አማራው ከፍተኛ ድጋፍ ሰጥቷቸዋል የኢትዮጵያን አጀንዳ ጥሩ አድርገው በተነተሩበት ጊዜ ታሪካዊ አወጣጡን የመቶ ዓመት ሳይሆን የሺህ ዓመታት ታሪክ አርበኞቿም፣ ከሁሉም ከትግራይም፣ ከኦሮሞም፣ ከጉራጌውም፣ ከሶማሌውም፣ ከአማራውም በጠቅላላው ከሚያስፈልገው ማህበረሰብ ሰማንያ ብሔረሰቦች አሏት። አንድ ሆና የኖረች ሀገር ቀድሞ ዓለም መሪ የሆነች የብዙ ጎሳዎች ባለቤት የሆነች። አሁን አሜሪካ ብዙ ጎሳዎች ይኖሩባታል። በዘር ግን የተደራጀ የለም። ኮንግሬስን ብትሄድ በጀርመን፣ በኢትዮጵያ፣ በፈረንሳይ የሚባል ነገር የለም። አሁን ጠቅላይ ሚኒስትር ሲመጡ እኔ ተስፋ ያደረግኩት ሌሎቻችን እዚህ አካባቢ ተስፋ ያደረግነው ለምሳሌ ኦሮሞ ዴሞክራቲክ ፓርቲ፣ አማራ ዴሞክራቲክ ፓርቲ፣ ሶማሊያ ዴሞክራቲክ ፓርቲ፣ ደቡብ ዴሞክራቲክ ፓርቲ ከተባለ ያንን ዘሩን ትተው ዲሞክራቲክ ፓርቲ ብለው እነሱ ትንሹ የግራ ዘመም ፖሊሲ ነው ሲያካሄዱት የሆኑት እንደ በአጠቃላይ የኮሚኒስት ነው። ደርግም ሆነ ወያኔ ወይም ኢህአዴግ የሶሻሊስት ፖለቲክ ነው። እስካሁን ስልሳ ወደ አምሳ አመት የጠቃው ኢትዮጵያ በዚህ መንግስት ወይም ደግሞ ሶሻሊስት ፖሊሲ ወይም ደግሞ ሃይማኖት አለ፣ ሃይማኖትን እስላሙንም፣ ኦርቶዶክስንም፣ ሌሎችንም ሃይማኖች ለመጨቆንና ለማጥፋት የነበረ ፖሊሲ ነው። ያ እንደከሸፈ ይታወቃል። ስለዚህ ይህን የዘረት አድርገው ሌሎቹን ደግሞ እነዚህ ወደ ግራ ከሆኑ ሌሎቹ ደግሞ ወደ መካከል የመጣ ፍሪ ኢኮኖሚ በነጻነት በሀገር አንድነት የሚመሰረት ይመሰራቱ ብለን ይህን አስራ ስምንት ወራት ጠብቀን ነበር። አልሆነም። እንደገና እሳቸው ቅን ያሰቡትን ወደ የት ነው ወደ ዘር ፖለቲካ ያደሉት። መብታችን ተነካ፣ ህገ መንግስቱ ተደፈረ እያሉ እሳቸውም የተፈለገውን አቅጣጫ ሊሰጡን አልቻሉም። ስለዚህ ይሄ የአማራ መደራጀት በዘር ቅድም እንዳልኩ ወደን አይደለም። አየ ነው ሀያ ሰባት አመት አሁን በግልጽ ተናግረዋል። ይሄ በእውን እንደሚሆን የምንም ጥርጥር የለውም። ቀደም ሲል ካለፈው ከኢህአዲግ ጉባኤ ጀምሮ የተነሳ ጉዳይ ነው። አሁን ይሄ እውን ይሆናል መቼ የሚለውን ነገር ካልሆነ በስተቀር እርግጠኝነት ቃል ሰጥተዋል። ኢህአዲግ በዚህ አይቀጥልም። ያንን በምን መልኩ ነው እናንተ የምትቀበሉት? በመልካምነቱ ወይስ በጥርጣሬ ወይስ በተቃውሞ? ሆኑ አንደራጅም ነበረ እሳቸው እንደመጡ በ ህብረ ብሔራዊ በአግ ሀገራዊ ፓርቲ በኢትዮጵያዊነት ቢደራጁ ኖሮ አሁን የእኛ የበለጠ መደራጀት አያስፈልግም ነበር። ግን አሁንም አማራው እየተሳደደ እንዲያውም መሪዎቹ ሲገደሉበት የበለጠ ጭቆና ሲሆንበት የግድ ራሳችን ተደራጅተን ስናድን ነው። አሁን የአሁንም ቢሆን ከሆነ ተባባሪዎች እንሆናለን። ግን ሌሎቹ በቃላት እየደለሉ በስርዓት ግን አሁንም አማራው እየተፈናቀለ ከክፍለ ሀገራቱ ቦታ እያጣ በበሽታ እየሞተ ትምህርት ወደ ኋላ በኢኮኖሚ ወደ ኋላ ቅድምና ያዩታል። ፖሊሱ ሲገቡ ማራውን ኦርቶዶክስን እናጠፋለን ተብሎ ግባቢያ ቋንቋ ያጣውን ሁሉ አንድ ለማድረግ ገና ከሆኑ እኛ በኢትዮጵያዊ አደረጃጀት ከሆነ አሁንም እንዳላችሁ እንዳሁኑ ተዘናግተን ምንጠብቅ አይደለም። ኢትዮጵያ ውስጥ በጎሳ መደራጀት ወይም በሃይማኖት ተደራጅቶ የፖለቲካ ስልጣን መያዝ በህግ ቢታገድ ይወዳሉ? በጣም እንጂ! ጋና እኮ በሃይማኖት ድርጅት የለም። በየትም ቦታ በዘር የተደራጀ ክልክል ነው፣ በኬንያም ሆነ በሌሎችም ሀገሮች፣ ጋና ለምሳሌ። በአፍሪካ ውስጥ በዘር መደራጀት ራሱ፣ ራዋንዳ በዘር መደራጀት እኔ ቱትሲ ነኝ እኔ ሁቱ ነኝ ማለት ቀርቷል። ግን በፊት መታወቂያ አንተ ትግሬ ነህ አንተ አማራ ነህ፣ አንተ ኦሮሞን ተብሎ መታወቂያ ተሰጠው፣ መኪናውም ታርጋ ተሰጠው። ይሄ እንደማያዛልቅ እያል የሚደግፏቸው መንግስታት በዚያው ከቀጠሉበት ብዙ ቢሊዮን እየሰጡ ይህንኑ የሚያካሄዱት ከሆነ እንዳልኩ ትግላችን ይቀጥላል። ግን የዘር ፖለቲካ ቆሞ ወደ ኢትዮጵያ አቅጣጫ የሚቋቋሙት ፓርቲዎች በዘር ካልተደራጁ እስካልተደራጁ ድረስ በሃይማኖት እስካልተደራ አብረን ተሳታፊዎች እንሆናል በሙሉ እና ይሄን በደስታ ነው የምቀበለው ማለት ነው። እኔም ሌሎቻችን የተደራጀ ነው ሌላ አማራጭ የለንም። እንደ ሀገር ኢትዮጵያ እንድትኖር ካትፈልግ የዘር ፖለቲካ መቅረት አለበት። ሰው በሰውነቱ መከበር አለበት። የሰው ልጅ መብቱ ስራ ቤትም ቦታ ሰርቶ እንዲኖር፣ ማንኛውንም ሃይማኖት አምኖ እንዲኖር፣ ስራ እንዲቀጠር ተግባብቶ እንዲኖር የሚያፈራርሰው አገሪቱን አንድነት የሚያፈራርሰውን ትቶ የሚገነባ እስካለ ድረስ እኛ በሙሉ መቶ በመቶ እንደግፋለን እና እኔም አምንበታለሁ። ሌሎቹም እዚህ ያለ ነው በሙሉ የምናደራቸው ምንም አጠያያቂ አይደለም ማለቴ ነው። መልካም ዶክተር አምባቸው ወረታ የዓለም አቀፍ አማራ ህብረት አስተባባሪ ኮሚቴ ሊቀመንበር ወይዘሮ ጽጌረዳ ሙልጌታ፣ የዓለም አቀፍ አማራ ህብረት አስተባባሪ ኮሚቴ የህዝብ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። አቶ ካሳሁን ሲቢኤስን በሰፊው ምስጋና እናቀርባለን። የጠነከረ ሬዲዮ ሆኖ ለዓለም የሚደርስ ሌሎቹም እንደዚሁ ጠንክረው የኢትዮጵያን አጀንዳ የማንኛውም ማህበረሰቡና የግለሰቡን አጀንዳ ጥሩ አድርገው እንዲያብራሩ ምኞታችን ነው። እግዚአብሔር ይስጥልን። በእውነቱ ስላደረጉልን ቃለ መጠይቅ ወደፊቱም ደግሞ ለመጠየቅ ቃለ ከህዝብ ከቀረበ ለወት ለመመለስ እኛም ሆነ ከእኛ ጋር የሚሰሩት በጣም ዝግጁ ነን። አመሰግናለሁ። እግዚአብሔር ይስጥልኝ አቶ ካሳሁን። እግዚአብሔር ይስጥልኝ ስለ ቃለ መጠይቁ አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን ደስታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more